የአውሮፓ ድንበር ተቆጣጣሪ ድርጅት በምህጻሩ ፍሮንቴክስ እንዳስታወቀው ባለፈው ሐምሌ ከሊቢያ ተነስተው በሜዲትራኒያን ባህር በኩል በጀልባ ኢጣሊያ የደረሱ ስደተኞች ቁጥር በቀደመው ወር ከገቡት በግማሽ ያነሰ ነበረ። በዚህ ጊዜ ውስጥ ኢጣሊያ የገቡት ቁጥር ወደ አስር ሺህ ይጠጋል። ኢጣሊያ መድረስ የቻሉት ስደተኞች ቁጥር ከቀድሞው የቀነሰው የሊቢያ የባህር ጠረፍ ጠባቂዎች ቁጥጥር በመጠናከሩ ነው ይላሉ የዓለም አቀፉ የስደተኞች ጉዳይ ድርጅት በምህጻሩ አይኦኤም ባልደረባ ጆኤል ሚልማን። የሊቢያ የባህር ጠረፍ ጠባቂዎች ካለፈው ዓመት በበለጠ ተጠናክረው እየተንቀሳቀሱ ነው። ባለፉት ሰባት ወራት 11 ሺህ ስደተኞች ከሊቢያ የባህር ጠረፍ ከመነሳታቸው በፊት ነው የመለሷቸው። በያዝነው ነሐሴ ወር ከሊቢያ ወደ ኢጣሊያ የሚጓዙት ስደተኞች ቁጥር በእጅጉ ቀንሷል። የህይወት አድን መርከቦች በሜዲትራኒያን ባህር ላይ ስደተኞችን እንዳይታደጉ ገደቦች ተጥለውባቸዋል። ሁኔታው ያላማራቸው የእርዳታ ድርጅቶች ማሳሰቢያ እየሰጡ ነው። በእነርሱ አስተያየት የአውሮጳና የሊቢያ ትብብር የስደተኞችን ሞት ያባብሳል ብለው ይሰጋሉ። በእጅ ስልክ የተቀረጸ አንድ ቪዲዮ አንድ የሊቢያ ባህር ኃይል የጠረፍ ተቆጣጣሪ ጀልባ በሜዲትራኒያን ባህር ላይ ለህይወት አድን ስራ የተሰማራ ፕሮአክቲቫ ወደ ተባለ የስፓኝ የእርዳታ ድርጅት መርከብ ተጠግቶ ሲተኩስበት ያሳያል። ይህ ከአንድ ሳምንት በፊት ነው የሆነው። ያኔ ምን እንደተፈጠረ የሊቢያ የባህር ጠረፍ ጠባቂዎች ባልደረባ ናስር አልካሙዲ ያስረዳሉ። የባህር ዘባችን በድንገት የነፍስ አድን መርከቧን ያያል። የመርከቧን ሰራተኞች የሊቢያን የባህር ክልል ለቀው እንዲወጡ ስንጠይቃቸው እምቢ ስላሉ ለማስጠንቀቂያ ነው የተኮስ ነው። የሊቢያ የባህር ጠረፍ ጠባቂዎች እስካሁን ዘመናዊ የድንበር መቆጣጠሪያ መርከቦች የሏቸውም። የጠረፍ ጠባቂዎቹ ባልደረባ ኮሎኔል አሽራፍ አልባዳሪ እንደሚሉት መርከቦቻቸው በማታ የሚያሳዩ መሳሪያዎች ወይንም ካሜራዎች የሏቸውም። ይህ ግን አሁን ሊቀየር ይችላል። አውሮጳውያን ሊቢያ ስደተኞችን እንድታስቆምላቸው ድጋፍ እንደሚሰጧት ቃል ገብተውላታል። በተለይ ኢጣሊያ ድጋፏን አጠናክራለች። አንድ የመርከብ መለዋወጫዎችን የያዘ የኢጣሊያ ባህር ኃይል ጀልባ በቅርቡ ሊቢያ ገብቷል። በአሁኑ ጊዜም የጀልባው ሰራተኞች የሊቢያን መርከብ እየጠገኑ ነው። አዩብ ቃሲም፣ የሊቢያ የባህር ጠረፍ ተቆጣጣሪ ባልደረባ፣ እርዳታው አስፈላጊ ነው ይላሉ። የጣሊያን ባህር ኃይል የውሃ ክልላችንን በመጠበቅ ይረዳናል ብለን ተስፋ እናደርጋለን። ይህ ደግሞ ያለ ሊቢያ መርከብ ሊሆን የሚችል አይደለም። በአዩብ እምነት የእርዳታ ድርጅቶች መርከቦች ስደተኞችን ይስባሉ። እሳቸው እንደሚሉት የግብረሰናይ ድርጅቶቹ መርከቦች ባይኖሩ ማንም ወደዚያ ዝር አይልም ነበረ። በዚህም የተነሳ ሊቢያ በዓለም አቀፍ የውሃ ክልል ላይ በባህር ኃይል ጀልባዎቿ የህይወት አድን ስራውን ለማጠናከር ትፈልጋለች። ሰብአዊ እርዳታ የሚሰጡ መርከቦችም በዚህ የውሃ ክልል ላይ እንዳይሰማሩም በጥብቅ ከልክላለች። እንደገና አዩብ هذا الدعم የሊቢያን ሉዓላዊነት ማክበር አለባቸው። የአውሮፓ ባለስልጣናት ከሊቢያ መንግስት ጋር እንጂ ከእርዳታ ድርጅቶች ጋር መተባበር የለባቸው።